ጋቢና ቪኦኤ ጋቢና ቪኦኤ ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግደር ነኝ። ጋቢና ቪኦኤ አስገባች የጋቢና ጉዛችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረጋው ነኝ። ጽዮን ግርማ እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። ለዛሬ ምሽት ፕሮግራማችን የያዝናቸውን ፕሮግራሞች እናስተዋውቃችሁ። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አንዲት አሜሪካዊት በኢትዮጵያ መዲና አካባቢ በደረሰባት ጉዳት መገደሏን አስታወቀ። አደጋውን ያደረሰውና ሌሎች ዝርዝሮችን ለጊዜው አልሰጠም። በየሰፈር የምደረገው ወረራ እንዲሁ ቀጥሏል። እንዲሁም ትናንትና ማታ ሮካቱ የሚባል ቀበሌ ውስጥ ከምሽቱ ለ ሰባት ሰዓት ላይ ገብቶ ወደ አምስት ሰዎችን አፍሶ ነው የወሰዱት። በኮንሶ ሰዎች መታሰራቸው አልቆሙም በማለት የኮንሶ ህዝብ ተወካይ አቶ ገመቹ ገንፌ የተናገሩትን ያሰማናችሁ። መምህርና ጦማሪ ስዩም ተሾመ በአስቸኳይ እንዲፈታ ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ አስታወቀ። ፖሊስ ከቤቱ ሲወስደው ኮምፒውተሩንም ጭምር ወስዶበታል። አሁን ስዩም የት እንዳለ አናውቅም። ሆኖም ያለበት ሁኔታ ያሳስበናል። ስዩም ሐሳቡን ከመግለጽ ውጭ የፈጸመው ወንጀል ስለሌለ የኢትዮጵያ መንግሥት ያለምንም ቅድመ ሁኔታ እንዲፈታው እንጠይቃለን። ሆን ሆን ተብሎ የጥቃት እርምጃ እንደሆነ የሚታወቀው ታንኮች ነበሩ። ከጀርባቸው ሰራዊቱ ነበረ። ሙሉ ሰራዊት ታጥቆ ነበር። ጋዜጠኞቹን ደብቀው ከጓሮ ሲያስወጡ የታጠቁ ወታደሮች ነበሩ ያሉ የመብት እጦት ችግር አለ። ሕግ የማክበር ችግር አለ። መንግስት ራሱ የፈጠረውን ራሱ የጻፈውን ሕገ መንግስት ያለ ማክበር ችግር አለ። በወቅታዊ ሁኔታ ላይ ትላንት ከሶስት ምሁራን ጋር ያደረግነው ውይይት ዛሬ ሁለተኛ ክፍል ይቀጥላል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜናን እናስቀድም። በድጋሚ እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ከሚያስተምርበት የአምቦ ዩኒቨርሲቲ ወሊሶ ካምፓስ ቅዳሜ መስከረም 21 ቀን 2009 ዓ ም ወስዶ የታሰረው ስዩም ተሾመ በአስቸኳይ እንዲፈታ ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጂ አስታወቀ። አድማጮች የዚህን ዜና ዝርዝር ከዜና በኋላ በሚኖሩት ፕሮግራሞች እናቀርበላችኋለን። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አንዲት አሜሪካዊት በኢትዮጵያ መዲና አካባቢ በደረሰባት ጉዳት መገደሏን አስታወቀ። አደጋውን ያደረሰውና ሌሎች ዝርዝሮችን ለጊዜው አልሰጠም። በኮንሶ አሁንም ዜጎች በጅምላ መታሰራቸው እንዲሁም የሰዎችና የሃይማኖት ንብረቶች እየተዘረፉና እየተደፈሩ ናቸው ሲል የኮንሶን ሕዝብ እንወክላለን ከሚሉ የኮሚቴ አባላት አንዱ ተናገሩ። የደቡብ ክልላዊ መንግስት ቃል አቀባይ ይህንን አስተባብለዋል። በሌላ በኩል ደግሞ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በኮንሶ ሕዝብ ላይ የተፈጸመ ላለው ግድያና እስራት እንዲሁም ንብረት ማውደም የኢህአዴግን መንግስት ተጠያቂ አድርጓል። ወደ ዓለም አቀፍ ዜና ስንሻገር ተሰናባቹ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንክ ሙንን ለመተካት የተያዘው ድርድር ዛሬ ወሳኝ ምዕራፍ ላይ ደርሷል። የጸጥታ ምክር ቤቱ ድምጽ ይሰጣል። 193 አባላት ያሉት የድርጅቱ ጠቅላላ ጉባኤ ከቀረቡት እጩ ተፎካካሪዎች መካከል ድምፁን እንደሚሰጥ፣ አስራ አምስት አባላት ያሉት የጸጥታ ምክር ቤት ሀሳብ እንዲያቀርብ ኃላፊነት ተሰጥቶታል። የዩናይትድ ስቴትስ እጩ ምክትል ፕሬዚዳንቶች ትላንት ማታ በረቀቁ ፖሊሲዎች እና የፓርቲዎቻቸው እጩ በሆኑት ዶናልድ ትራምፕ ዶናልድ ትራምፕና ሂላሪ ክሊንተን ዙሪያ ክርክር አካሂደዋል። የሪፐብሊካን እጩ ምክትል ፕሬዚዳንት ማይክ ፔንስ እና የዲሞክራቱ ቲም ኬን የመጀመሪያና ብቸኛው ክርክራቸውን ትላንት ባካሄዱበት ወቅት በኒክሌር መሳሪያ፣ በሶሪያ ጉዳይና በዩናይትድ ስቴትስ የፍትህ ሂደት ዙሪያ ተከራክረዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አራጋውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ወደ መጀመሪያው ዘገባ ስናልፍ በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አንዲት አሜሪካዊት በኢትዮጵያ መዲና አካባቢ በደረሰባት ጉዳት መገደሏን አስታወቀ። አደጋውን ያደረሰውና ሌሎች ዝርዝሮችን ለጊዜው አልሰጠም። መለስካቸው አመሀ ከአዲስ አበባ ዝርዝሩን ይዟል። ኤምባሲው ዛሬ ለቪኦኤ በኢሜይል እንዳስታወቀው ትናንት ከቀትር በኋላ በአዲስ አበባ አካባቢ አንድ የመጓጓዣ መኪና ባልታወቁ ሰዎች በድንጋይ መደብደቡን ይገልጻል። አክሎም ከተጓዦቹ መካከል አንዲት የዩናይትድ ስቴትስ ዜጋ ከተወረወሩ ድንጋዮች በአንደኛው ክፉኛ ተመታለች። ይህች አሜሪካዊት በደረሰባት ጉዳት ሳቢያም ሕይወቱ አልፏል ሲል ይኸው የኢሜይል መልእክት አጭር ይዘቱን ይቋጫል። በመኪናው ላይ የድንጋይ ድብደባ የደረሰው በአዲስ አበባ ከተማ አካባቢ የት እንደሆነ፣ በመኪናው ውስጥ ስንት ተጓዦች እንደነበሩ፣ ዜግነታቸው፣ የሟቿን ስምና የመሳሰሉትን ዝርዝር መረጃዎች ኤምባሲው ለጊዜው ለመግለጽ አልፈለገም። ዝርዝሩ እንዳገኘን እናቀርባለን። መለስካቸው ማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በኮንሶ አሁንም ዜጎች በጅምላ መታሰራቸው እንዲሁም የሰዎችና የሃይማኖት ንብረቶች እየተዘረፉና እየተደፈሩ ናቸው ሲሉ የኮንሶን ህዝብ እንወክላለን ከሚሉ የኮሚቴ አባላት አንዱ ተናገሩ። የደቡብ ክልላዊ መንግስት ቃል አቀባይ ይህንን አስተባብለዋል። በሌላ በኩል ደግሞ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በኮንሶ ህዝብ ላይ የተፈጸመ ነው ላለው ግድያና እስራት እንዲሁም ንብረት ማውደም የኢህአዴግን መንግስት ተጠያቂ አድርጓል። መለስካቸው አመሀ ዝርዝሩን ይዟል። መጀመሪያ ላነሳሽው ጥያቄ ተጠያቂው ማን ነው ለሚለው፣ አይ ቲንክ ሁለቱንም አይነት ተጠያቂነት ማለትም የፖለቲካ ተጠያቂነት እና የህግ ተጠያቂነት ይኖራል ብዬ አስባለሁ። በሁለቱም ረገድ ተጠያቂው አድማጮች፣ በአጋጣሚ በስህተት ሌላ ፋይል አጫውትን ነው ከሶስት ምሁራን ጋር ከተደረገው ውይይት የተቀነጨበውን የሰማ ነው። ቀጥለን እንግዲህ የምናቀርባላችሁ ከኮንሶ ጋር የተያያዘውን ይሆናል። እንግዲህ ባልደረባችን የቴክኒኩንና የፕሮዳክሽኑን ወይም ደግሞ የማቀናበሩን ስራ የሚሰራልን ሙክቤል ያቤሮ ነው። ሙክቤል ያቤሮ የኮንሶን በተመለከተ ያጠናቀርነውን ዘገባ አዘጋጅቶታል። በኮንሶ አሁንም ዜጎች በጅምላ መታሰራቸው እንዲሁም የሰዎችና የሃይማኖት ንብረቶች እየተዘረፉና እየተደፈሩ ናቸው ሲሉ የኮንሶ ሕዝብን እንወክላለን ከሚሉ የኮሚቴ አባላት አንዱ ተናግረዋል። የደቡብ ክልል ቃል አቀባይ ደግሞ ይህንን አስተባብለዋል። መለስካቸው ከአዲስ አበባ ያደረሰንን ሪፖርት ቀጥለን እናሰማችኋለን። Shirin Gabina VOA kuke saurare yanzu haka tare da Enoch Fente da Ward Aragao. Wiki talama-talama-talama-talama-jewani talama na Gabina VOA ehem! With Henok Fente and Masterworth Aragão ehem! የኮንሶ ሕዝብ እንደወከላቸው ከሚናገሩት የኮሚቴ አባላት መካከል አቶ ገመቹ ገንዜ በኮንሶ ሕዝብ ላይ እየተፈጸመ ነው የሚሉት ግፍ ቀጥሏል። እርሳቸው እንደሚሉት ከሆነ ዛሬም የመንግስት ታጣቂዎች እያንዳንዱን የኮንሶ የከተማም ሆነ የገጠር ቀበሌዎች ነዋሪ በዕለት ተግባሩ እንዳይሰማራ ከቄው እያባረሩት ይገኛሉ። ሰሞኑን በአካባቢው የጣለውን ዝናብ እንኳ ተጠቅሞ የወቅቱን የእርሻ ተግባሩ እንዳያከናውን የኮንሶን ገበሬ ከእርሻው እያባረሩት ይገኛሉ ሲሉም ይከሳሉ። በከተማም በገጠርም እስሩና እንግልቱ ቀጥሏል ይላሉ አቶ ገመቹ ገንሴ። ጅምላ የስራቶች ቀጥሏል። የሆስፒታል ስራ አስካጭ እና የስራ ሂደት ኮንሶ ልማት ማህበር ስራ አስካጭ፣ ሌሎችንም ነጋዴዎችን፣ ትምህርት ቤቶችን እንደዛው እየበጠበጡ ነው ያሉት። ሰሞኑን በየሰፈር የምደረገው ወረራ እንዲሁ ቀጥሏል። እንዳሁም ትናንትና ማታ ሮከቱ የሚባል ቀበሌ ውስጥ ከምሽቱ ለሌሳ ሰባት ሰዓት ላይ ገብቶ ወደ አምስት ሰዎችን አፍሶ ነው የወሰዱት። ወደ አስር ቤቶችን በርብረዋል። ስለዚህ አፈና ጥገና ማስገደዱ ቀጥሏል ማለት ነው፣ በኮንሶላ በአሁኑ ጊዜ የደቡብ ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ሀይረዲን ግን ይህን ያስተባበላሉ በአሁኑ ጊዜ እስርም ሆነ ይህንን የመሳሰሉ ነገሮች የሉም። መደበኛ አገልግሎቶች የሚሰጡ መስሪያ ቤቶችም ስራቸውን ቀጥሏል። እንዲያውም ኮንሶ በዞን አስተዳደር እርከን ካልተደራጀ ብለው ይጠይቁ የነበሩ መስመራቸውን ቀይረዋል ይላሉ። ከዚህ በፊት የዞን የመደራጀት ጥያቄ መልስ ካላገኘ አገልግሎት አንሰጥም ብለው ሲሉ የነበሩ ልዩ ፈጻሚዎችም ጭምር ውይይት ከተደረገ በኋላ ወደ መደበኛ ስራቸው ገብተው መስራት የጀመሩበት አግባብ አለ። ሁለተኛ፣ አሁን ከሚባለው አንጻር ስናይ እንደዚህ አይነት የተፈጸመ ድርጊት ምንም ነገር የለም። አሁን ሁሉም ቦታ ላይ ውይይቶች ናቸው። ከህዝብ ጋር ውይይት ነው። በሰላም ጉዳይ ላይ፣ በአንድነት ጉዳይ ላይ ውይይት እያደረግን ነው። አቶ ገመቹ ገንሴ ግን ይህንን አጥብቀው ያስተባብላሉ። ሰዎች ታስረዋል ሲሉም የፈጠራ ወሬ እንዳልሆነ የታሰሩትን ሰዎችና ኃላፊነታቸውን ጭምር በመግለጽ የኮንሶ ህዝብ ለስቃይ ሆን ተብሎ ተዳርጓል ሲሉ ይከሳሉ። የልማት ባበሩ ስራፍታ ከፍን ትጫሬ ነው የሚባለው ታስረው የሆስፒታሉ ስራፍታ ደግሞ አራርቶ ገሮ ነው የሰው ሀብቱ ብርሃኑ ሰጎያ ነው የሚባሉት እነሱን አስሯቸዋል። እንግዲህ ያሉት መስሪያ ቤቶች ሁለቱ ብቻ ናቸው። እነዚህ ሁለት መስሪያ ቤቶች የሚያስተዳድሩ ሰዎችን ማሰር ማለት ሙሉ በሙሉ የኮንሶን መስሪያ ቤቶች ለመዝጋት ነው። ይህ ይሄ ብቻም ሳይሆን የኮንሶ የተባለውን ሰው ሙሉ በሙሉ ለማሰር ነው በአሁኑ ጊዜ እየተደረገ ያለው። ይህ ብቻ ሳይሆን ይላሉ አቶ ገመቹ። ታጣቂዎች የህዝቡን ንብረት ማውደም፣ መዝረፍና የሃይማኖት ቤቶችንም ተገቢውን ከበሬታ በመንሳት እየደፈሩ ናቸው በማለት ኮንነዋል። በዚህ ሳምንት ገበያም እየረበሹ ነው ያለው። ለምሳሌ ኮን የሚባል ገበያ ላይ የደራ ገበያ ላይ ገብቶ ህዝቡን በክርጦ የህዝቡ ብዙ ንብረት ወድሟል። የሃይማኖት ቦታዎችንም እንደዛ እየደፈሩ ነው ያሉት። እስካሁን ድረስ ይሄኛው ጉዳይ አልተቋጨም ማለት ነው። ለምሳሌ አለ ታይታ መካነ ኢየሱስን ደፍሯል። አርካራ ዳራ አካለ ኢየሱስ የሚባለውን ደፍረዋል። ጋራ በሚባል ቦታም እንደዚሁ በኦርቶዶክስ ቸርች ውስጥ ነው የሰፈሩት። ወይዘሮ ሂክማ ሀይረዲን ይህ ኮሚቴንም ከሚሉና አሁን የተያዘውን ስራ ለማደናቀፍ በታን ለማካሄድ ከሚሰሩ ወገኖች የሚሰነዘር መሰረተ ቢስ ውንጀላ ነው ሲሉ ያስተባብላሉ። ኮሚቴንን ከሚሉ አካላት ይህንን ለማደናቀፍ የሚሰሩት ነገር አለ እና በጸጥታ ኃይል በኩል ምንም አይነት እንደዚህ ሰዎችን የማሰብ ሰዎችን የመፈለግ የተደረገ ነገር የለም። ግን ደግሞ ባለፈው ቤት የተቃጠለ ባለ አባሮባ ቀበሌ ላይ አባሮባ ቀበሌ ላይ ደግሞ ቤቱን ያቃጠሉ ሰዎች ህዝቡ እርምጃ ሊወሰድባቸው ይገባል፣ በህግ ሊጠየቁልን ይገባል እያለ በየመድረኮቹ የመድረኮቹ እያነሳ ነው። ስለዚህ እነዚህ አካላት እነማን ናቸው፣ የት ነው ያሉት የሚለው ነገር ያሉበትን ህዝቡ ራሱ አጋልጦ እንዲሰጥ ህዝቡ ራሱ እኔ ኬሌ ናቸው ብሎ እንዲናገር የተሰራ ስላለ እንጂ ከዛ ውጭ በየቤቱ እየተገባ ታፍኖ እየተወሰደ ምንም አይነት ነገር በጸጥታ ኃይሉ እየተወሰደ ያለ ነገር የለም እና በዚህ ምክንያት የታሰሩ ሰዎች እስከ ዛሬ ድረስ ፍርድ ቤት የተቀረቡበት አግባብ አለ ማለት አሁን ስቲል ይሄንን እኔ ኬሌ ናቸው ተብሎ የተወሰዱ ነገር የለም። የተጠረጠሩ ሰዎች አሉ የተጠጠሩ ሰዎች ገና ማድረግ እንትን እየተደረገ ነው ማለት ምርመራ እየተደረገ ነው። ምርመራው ሲጠናቀቅ ኦልሬዲ ወደ ማረሚያም ሆነ በህግ የሚጠየቁበትም ነጻም ከሆኑም ደግሞ የሚለቀቁበት አግባብ አለ። ከዛ ውጭ ግን ሰላማዊ ዜጋ ላይ እንደዚህ አይነት እንትን የተደረገበትም አግባብ የለም። እነዚህ የተጠረጠሩ የተባሉት ሰዎች ወይንም ህዝብ ጠቁሟባቸዋል ያላችኋቸው ሰዎች በህግ ቁጥጥር ስር ናቸው። አሁን እነሱ ማለት አሁን ወረድ ምርመራ ተደርጎ እንትን ብለው ተመልሰው ሄደዋል። ግን የምርመራ ሂደቱ እነሱን የሚያመላክት ከሆነ ተጠያቂ መሆናቸው አይቀርም። በህግ አግባብ ህጉን በተከተለ መልኩ ማለት ነው። ከዛ ውጪ ግን ቤት ለቤት እየታሰሰ በማታ እንትን እየተባለ የተደረገ ነገር የለም። ከሃይማኖት ተቋማትም ጋር ተያይዞ ህጉ የሃይማኖት ተቋማት ላይ የፀጥታ ኃይል እንዲገቡ የሚፈቅድበትም አግባብም የለም። ህጉንም እየጣስንም አይደለም። ስለዚህ ሃይማኖት ተቋማት ላይም ባለፈውም እንደጠየከኝ የተወሰደ ነገርም የተገባበትም ነገር የፀጥታ ኃይሉም ገብቶ ያደረገውም አሁን ባለፈው ፀጥታ ኃይሉ ዘረፋ አድርገዋል ሃይማኖት ተቋማት ላይ ነው ብለው ሲያነሱ የነበረው እና የተበጸ በሃይማኖት ተቋማት ላይ ደግሞ የተወሰደም ነገር ምንም ነገር ገብቶም የጸጥታ ኃይሉ ያደረገው ነገር የለም። ከዚሁ ችግር ጋር በተያያዘ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አንድ የጽሁፍ መግለጫ ይፋ አድርጓል። መድረክ በዚህ መግለጫው በኮንሶ ህዝብ ላይ የተፈጸመ ነው ላለው ግድያ፣ እስራትና ንብረት ውድመት ተጠያቂው የኢህአዴግ አምባገነናዊ አገዛዝ ነው ሲል ይኮንናል። የአካባቢውን ነዋሪዎች መረጃ መሰረት አድርጎም ከአምስት ሺህ በላይ በባህላዊ የቤት አሰራር ቅርጽ የተሰሩና ሌሎችን ቤቶች እንደተቃጠሉ ከአንድ መቶ በላይ ሰዎች ለሞት እንደተዳረጉ ከሁለት መቶ ሺህ በላይ የኮንሶ ህዝብ ለስደት እንደተዳረገ የነዋሪዎች ቤቶች ተበርብረው ንብረት መዘረፉንና ከሶስት መቶ በላይ ዜጎች ለስርዓት መዳረጋቸውን ይገልጻል። በመጨረሻም ይህ ጅምላ ጭፍጨፋ ከዘር ማጥፋት እርምጃ በፍጹም ተለይቶ ስለማይታይ የደረሰው ጉዳት በገለልተኛ አካል ተጣርቶ ውጤቱን ለመላው የሀገራችን ህዝብና ለዓለም ማህበረሰብ ይፋ እንዲደረግ መድረክ አጥብቆ ይጠይቃል ብለዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮቻችን፣ ከጥቂት ደቂቃዎች በፊት ለነበረው የቴክኒክ ችግር ይቅርታ እንጠይቃለን። አሁን የተስተካከለ ይመስላል። ወደሚቀጥለው ዘገባችን እናልፋለን። ከሚያስተምርበት የአምቦ ዩኒቨርሲቲ ወሊሶ ካምፓስ ቅዳሜ መስከረም 21 ቀን 2009 ዓ.ም ተወስዶ የታሰረው ስዩም ተሾመ በአስቸኳይ እንዲፈታ ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ አስታወቀ። ጽዮን ግርማ የምስራቅ አፍሪካ ተወካይ ሙረቲ ሙቲጋን ስለ ሁኔታው አነጋግራ ተከታዩን ዘገባ አጠናቅራለች። መምህርና የድረገጽ ጸሐፊ ስዩም ተሾመ በአሁኑ ወቅት የት እንደሚገኝ ማወቅ እንዳልተቻለ ዓለም አቀፉ የጋዜጠኞች የደህንነት ተሟጋች ድርጅት ሲፒጄ አስታውቋል። የምስራቅ አፍሪካ ተወካይ ሙረቲ ሙቲጋ ስዩም ተሾመ በአሁኑ ሰዓት በኢንተርኔት አምደኝነቱ እየታወቀ የመጣና ኢትዮ ቲንክታንክ በተባለ ድረገጽ ላይ ሀሳቡን በድፍረት እየገለጸ የነበረ ምሁር ነበር ይላሉ። ስዩም ተሾመ ለሀገር ውስጥና ለዓለም አቀፍ የብዙሃን መገናኛዎች አስተያየት በመስጠትም ይታወቃል። በተለያዩ ዓለም አቀፍ ጋዜጦችና ራዲዮዎች ላይም የሚሰጣቸው አስተያየቶች ተጠቃሽ ናቸው። የቅርብ ጊዜውን ብናይ እንኳ በሪዮ ኦሊምፒክ ላይ ባለብር ሜዳሊያው ሯጭ ፈይሳ ሌሊሳ ያሳየውን የተቃውሞ እርምጃ አስመልክቶ ለኒውዮርክ ታይምስ ጋዜጣ አስተያየቱን ሰጥቷል። የስዩም መታሰር የደህንነት ተሟጋች ድርጅቱን እንደሚያሳስበው የገለጹት ሙረቲምቲጋ ስዩም የሚያስተምርበት ዩኒቨርሲቲ ከሚገኘው መኖሪያ ቤቱ መወሰዱን መረጃ እንዳላቸው ተናግረዋል። ፖሊስ ከቤቱ ሲወስደው ኮምፒውተሩንም ጭምር ወስዶበታል። አሁን ስዩም የት እንዳለ አናውቅም። ሆኖም ያለበት ሁኔታ ያሳስበናል። ስዩም ሐሳቡን ከመግለጽ ውጭ የፈጸመው ወንጀል ስለሌለ የኢትዮጵያ መንግሥት ያለምንም ቅድመ ሁኔታ እንዲፈታው እንጠይቃለን። ሙረቲ ከስዩም መታሰር በተጨማሪ በኢትዮጵያ ያለው የመናገርና ሐሳብን በነጻነት የመግለጽ እጦት እንደሚያሳስባቸው ተናግረዋል። ካለፉት ስድስት ዓመታት ጀምሮ የብዙኃን መገናኛና ሐሳብን በነጻነት የመግለጽ ምህዳር ሙሉ በሙሉ ተዘግቷል። ይህ ክፍተት እየተሞላ የሚገኘው ግለሰብ ጸሐፊዎች በየዌብሳይቱ ላይ በሚሰጧቸው መረጃዎችና በሚያሰፍሯቸው ሐሳቦች ነው። the media can play an important role as a mediator between the state ሙረት ያክለው የኢትዮጵያ መንግስት ሀሳባቸውን በነጻነት ለሚገልጹ ዋስትና ሊሰጥ ይገባል ካሉ በኋላ ሀሳብን በነጻነት የመግለጽ ነጻነት ሰዎች እርስ በርሳቸው በነፃነት ሀሳብ እንዲለዋወጡ ይረዳቸዋል። ብዙሃን መገናኛ በፍጹም በጠላትነት ሊታይ አይገባውም። ብዙሃን መገናኛ በህዝቡና በመንግስት በኩል አገናኝ ድልድይ በመሆን ትልቅ ጠቀሜታ እንዳለው ገልጸዋል። መምህሩና ጦማሪው ስዩም ተሾመን በተመለከተ አሁን በምን ሁኔታ ላይ እንደሚገኝ መረጃን ለማግኘት ያደረግነው ከፍተኛ ጥረት አልተሳካም ጥረታችንን እንቀጥላለን የደህንነት ተሟጋች ድርጅቱ መምህሩና ጦማሪውን አስመልክቶ ባወጣው መግለጫ ኢትዮጵያ ጋዜጠኞችን በማሰር ከአፍሪካ በሶስተኛ ደረጃ ላይ እንደምትገኝ የ2015 ሪፖርቱን ጠቅሶ አስፍሯል። በርካታ ጸሐፊያንን በጸረ ሽብር ሕጉ ተከሰው በእስር ቤት ይገኛሉም ብሏል። ከነዚህ ውስጥም 18 ዓመት ተፈርዶበት ከታሰረ አምስት ዓመታት ያስቆጠረው ጋዜጠኛ እስክንድር ጠ اسكندر نجان تاكسوال አሁን ወደ ውይይት ነው የምናልፈው። በኢትዮጵያ በኦሮሚያ ክልል የተቀሰቀሰው ተቃውሞ አንድ ዓመት ሊያስቆጥር ጥቂት ወራት ይቀሩታል። እንዲሁም በአማራ በኮንሶ ና በሌሎች የሀገሪቱ አካባቢዎች የተቀሰቀሰው ተቃውሞና ተቃውሞውን ለመበተን የሚወሰደው እርምጃ ለበርካቶች ህይወት መጥፋት ምክንያት ሆኗል። ይህንንም ጉዳይ ዓለም አቀፍ ብዙሃን መገናኛን ጨምሮ የኢትዮጵያን ጉዳይ የሚከታተሉ ሁሉ እየዘገቡት ይገኛሉ። እሁድ እለት በቢሾፍቱ ሆራ ሐይቅ ኢሬቻ በዓል ላይ በተከሰተው አደጋ ደግሞ በርካቶች ህይወት ጠፍቷል። ይህንንና ሌሎች ወቅታዊ ጉዳዮችን አስመልክቶ ከሶስት ምሁራን ጋር ተወያይቻለሁ። አቶ ሙልጌታ አረጋዊ የህግ ባለሙያ ናቸው። ዶክተር ደረሰ ጌታቸው ከኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር ናቸው። ዶክተር ጸጋይ አራርሳ ደግሞ በሜልበርን ዩኒቨርሲቲ ህግ ፋካልቲ ሪሰርቸር ረዳት መምህር ናቸው። በኢሬቻ በዓል ላይ ለደረሰው አደጋ ተጠያቂው ማን ነው ለሚለው ጥያቄ ዶክተር ጸጋይ እየመለሱ ነበሩ። ውይይቱ የተቋረጠው ከዛው ይቀጥላል። መጀመሪያ ላነሳሽው ጥያቄ ተጠያቂው ማን ነው ለሚለው፣ አይ ቲንክ ሁለቱንም አይነት ተጠያቂነት ማለትም የፖለቲካ ተጠያቂነት እና የህግ ተጠያቂነት ይኖራል ብዬ አስባለሁ። በሁለቱም ረገድ ተጠያቂው መንግስትና መንግስት ብቻ ነው ብዬ ነው የማምነው እኔ። ለምንድን ነው ይሄንን የምለው? አንደኛ ትንኮሳ አድርጓል። ተቃውሞው ቢኖርም እንኳን ተቃውሞው ሰላማዊ ነበር፣ ለብዙ ጊዜ ማለት ስለ ሰዓታት ሰላማዊ ነበር። ያ ወደ ጠንከር ወዳለ የፖለቲካ መልክ የያዘ ተቃውሞ የገባው የኦህዴድ ባለስልጣን ሊ ንግግር ሊያደርግ ሲነሳ እንዳይደረግ በሚል ነው የመጨረሻ ምሬት የመጣው። ወደ መድረክ መውጣት የመጣው ሰው የመጀመሪያው ኃላፊነቱ የሚመነጨው ከትንኮሳው ነው። ሁለተኛ ለመበተን የተወሰደው እርምጃ ነው። አንደኛ ነገሩ ከቁጥጥር ውጭ ይወጣል በሚል ለመበተን ወሰኑ። ይሄን ለመበተን ሲወሰን ለህዝቡ በመንገርና በማማከር ለደህንነታችሁ ሲባል በማለት ሳይሆን ከሰማይ በሄሊኮፕተር ከተተኮሰ አስለቃሽ ጭስ አንዳንድ ሰዎች የጥይትም ነው የሚሉት በነዚህ እና በነበረው ድምጽ እየተነሳ አላስፈላጊ ግርግር ተፈጥሮ ይሄ ሁሉ አደጋ ደርሷል። ስለዚህ አንደኛ በመተንኮስ ህዝቡ አላስፈላጊ እልህ ውስጥ እንዲገባ በማድረግ፣ ሁለተኛ እንዲህ አስደንጋጭና ስርዓት ያሌለው የመበተን አካሄድ ለሞቱና ለጥፋቱ ምክንያት ሆኗል፣ የሚል እምነት አለኝ። ሶስተኛ ደረጃ መንግስት በአጠቃላይ እንደዚህ አይነት ፐብሊክ በዓል ሲዘጋጅ በጠቅላላው በሙሉ ዝግጅት ለሰዎች ደህንነት ለሴኪሪቲያቸው ብቻ ሳይሆን በአጠቃላይ መፈናፈኛ እንዲኖር አደጋ የሚፈጥሩ ነገሮች ምልክት እንዲኖራቸው፣ ሰው ማይሄድበት መንገድ የሚሄድበት አቅጣጫ የሚጠቁሙ ምልክቶች፣ አስተናጋጆች እንደዚህ እንደዚህ ያሉ ነገሮች መደረግ ይገባቸዋል። ይሄንን ማድረግ ባለመቻል አደጋ ቢደርስ ለዚህም ተጠያቂ የሚሆነው መንግስት ነው በየደረጃው። ከዚህ ባለፈ እንግዲህ የፖለቲካ ተጠያቂነት በማንኛውም መንገድ መንግስት ነው መጀመሪያ የሚወስደው የፖለቲካ ተጠያቂነቱን ለምንድን ነው መንግስት ነው የሚወስደው የምንለው? አሁን በቅርብ ኢትዮጵያ ውስጥ የፖለቲካ ምህዳሩ ከተዘጋ ጀምሮ ከጠበበ አልልም። ምክንያቱም አሁን የለም፣ ከተዘጋ ጊዜ ጀምሮ ተቃውሞዎች የባህል፣ የሃይማኖት፣ የሙዚቃና የስፖርት መድረኮችን መጠቀም እንደ ጀመሩ የቆየ ተግባር ነው። ዘ ግሬት ራን ሲካሄድ፣ የተለያዩ የሙዚቃ ኮንሰርቶች ሲካሄዱ፣ የሃይማኖት በዓላት ለምሳሌ መስቀል፣ ጥምቀት ጸሎተ አርብ በሙስሊሞች መስጊድ እና በባህል በዚህ እንደ ኢሬቻ ባሉ የባህል ስነ ስርአቶች ላይ የፖለቲካ ተቃውሞ የማሰማት ልማድ እየታየ የመጣው አሁን አይደለም፣ ለረጅም ጊዜ የቆየ ነገር ነው። ባለፉት ሁለት አመታት ደግሞ በኦሮሚያ ውስጥ ካለው ተቃውሞ የተነሳ ፐርቲኪለርሊ ደግሞ በኦሮሚያ ኢሬቻ የባህላዊ ብሄርተኝነትን መገለጫም ስለሆነ የኦሮሞ ህዝብ አሁን ኦልሞስት ሁሉም ነገሩ የሚገለጥበት ቦታ ስለሆነ በዚህ በሁለት አመት ያለውን ብሶት በሙሉ አምቆ ሊወጣ የተዘጋጀበት ቦታ እንደሆነ ይታወቃል። ይሄም ስለሚታወቅ መንግስት ይሄንን ዝግጅት ተቃውሞ እንዳይቀርብበት ለማድረግ ቀደም ብሎ ብዙ እርምጃ እየወሰደ እንደነበረ የታወቀ ነው። ብዙ ፍትጊያ እንደነበረ በዝግጅቱ ላይ ይታወቃል። እና ይሄ ሁሉ እየታወቀ ለዚህ አላስፈላጊ አላስፈላጊ ጉዳት እንዳይደርስ እርምጃ አለመውሰዳቸው የጥንቃቄ እርምጃ አለመውሰዳቸው እነሱን በፖለቲካው ተጠያቂ ያደርጋቸዋል። ከዛ በቀጥሎ የህግ ተጠያቂነቱ ያው በየደረጃው በግለሰብ ደረጃ በተቋም ደረጃ የሚወሰዱቱ እንደዚሁ ይወሰዳሉ ብዬ አምናለው። ከያው ስልጣን ሲለቁ ካልሆነ በስልጣን እያሉ ኃላፊነት ይወስዳሉ ብዬ አላምነው። ምክንያቱም ጠቅላይ ሚኒስትሩ አሁን ከትናንት ወዲያ በሰጠው መግለጫም አደጋው ያጋጠመው በራሳቸው ሰዎች ተረጋግጠው ነው፣ የእኛ ሰራዊት ምንም አይነት ተኩስ አልከፈተም ሲሉ ስለነበረ ኃላፊነት ከመውሰድ ፍጹም ሽሽት እያደረጉ እንደሆነ ይታያል። ይልቁኑ ሌሎች ሌላ አላማ ያላቸው ሰዎች አቅጣጫውን እያሳቱት ነበረ እያሉ ነው እና በዚሁ አጋጣሚ ደግሞ እነሱ ተቃዋሚዎች ናቸው የሚሏቸውን ሰዎች ለማጥቃት እየተጠቀሙበት ነው ያሉት ብዬ አስባለሁ። ዶክተር ጸጋይ፣ እዚህ ጋር ከተሰራጩት ቪዲዮዎችን ማየት እንደሚቻለው በማህበራዊ ሚዲያም እንደዚሁም ደግሞ በተለያዩ ብዙሃን መገናኛ ለማየት እንደሚቻለው ወጣቶቹ በጣም እጅግ የተቆጡ ነበሩና በመጨረሻ ላይ ማይክሮፎን ቀምቶ ተቃውሞውን እስከ መምራት እንደዚሁም ደግሞ የዓይን እማኞችም እንደተናገሩት ባንዲራም እስከ ማውረድ የደረሰ ነበር። የሚል ዘገባዎች አሉና በዚህስ በኩል ምናልባት ነገሮቹን ወደ ግጭት እንዲያመራ አላደረገም ይላሉ። ይሄ የመጣው ይሄ ሁሉ የመጣው የፖለቲካ ባለስልጣን የፖለቲካ አመራር ውስጥ ያለ ባለስልጣን ንግግር እንዲያደርግ ከተነሳ በኋላ ነው። ይሄ ሰው ይቀመጥ፣ ይሄ ሰው መናገር የለበትም የአሁኑ አባገዳ ያለ የቀድሞ አባገዳ ንግግር እንዲያደርግ ሊፈቀድለት አይገባም የሚል ሙግት ነበረ። ምልልስ ይታያል እዛው መድረክ ላይ ራሱ ይህ ከሆነ በኋላ ነው እሱ መናገር እንዲያስቆም ማይክ የተነጠቀው። ማይክ ተነጥቆም ቢሆን ተቃውሞ ቢገለጥ እርምጃ የሚወሰደው ይሄንን ግርግር ለማስተና ለማስቀረት አደጋ እንዳይደርስ ለማድረግ ማስቀረት የሚቻለው በመተኮስ አይመስለኝም። እኔ እሺ፣ እኛ እንዲሁም ሴናሪዎቹን ስናስብ ነበር። እስቲ ዝም ቢሏቸው፣ አላስፈላጊ ጉዳት እንዳይደርስ ባለስልጣናቱን፣ ፖለቲከኞቹን ከዛ ጋር አስነስተው ልጆቹን ከነማይካቸው እንደፈለጉ እንዲሆኑ ቢያደርጓቸው ለተወሰነ ጊዜ ምን ይመጣል? ተቃውሟቸውን አሰምተው ጮኸው ጮኸው ይሄዳሉ። እና ከዛ ይልቅ ቀስ ብሎ በትህትና አብሯቸው ቆይቶ ቀደም ሲል ለብዙ ሰዓታት የኦሮሚያ ፖሊስ ያደርግ ነበር፣ ያ ልዩ ኃይል ምናምን የሚባለው ማለት ነው። እና በዛ መንገድ ሊያረጋጉት ይችሉ ነበረ። ማረጋጋት ሳይሆን ሆን ተብሎ የጥቃት እርምጃ እንደሆነ የሚታወቀው ታንኮች ነበሩ፣ ከጀርባቸው ሰራዊቱ ነበረ፣ ሙሉ ሰራዊት ታጥቆ ነበር። ጋዜጠኞቹን ደብቀው ከጓሮ ሲያስወጡ የታጠቁ ወታደሮች ነበሩ ያሉ። እና ይሄ ሁሉ የሚያሳየው ለጥቃት ተዘጋጅተው እንደሄዱበት እንጂ አደጋ እንዳይደርስ ለመከላከል ስነ ስርዓት ለማካሄድ እንዳልሆነ ግልጽ ነው። እሺ እንግዲህ ቀስ እያለን ወደ ሌሎችም ጉዳዮች እንመጣበታለን። ወደ አቶ ሙልጌታ ልመለስና አቶ ሙልጌታ በመግቢያችን ላይ ሲያነሱ ምላሹን ይሄ ነገር ወደዚህ እንዲያመራ ያደረጉት ምክንያቶች በርካቶች ናቸው፣ የኢሬቻውን ብቻ ነጥለን ማየት አንችልም ብለው ነበር። እና እስካሁን ከተነሱት ጉዳዮችም ጨምረው እስቲ እነዛ ምክንያቶች ያሏቸው ምንድን ናቸው? ይሄ ኦሮሚያ አካባቢ የተፈጠረው ችግር የቆየ ችግር ነው። በእኔ አመለካከት ተቀባይነት ያለው ልናውቀው ልንቀበለው የሚገባ ህዝቦች ለመብታቸው የሚያደርጉት ትግል ነው ብዬ ነው እኔ የማስበው እና መንግስት ይህ ችግር ከመጀመሪያ ጀምሮ ቆይተዋል። አንድ ዓመት የሆነው ነው እንግዲህ በግልጽ ከወጣ ማለት ነው። እንግዲህ አንድ ዓመት በፊት ብቻ የተጀመረ አይመስለኝም። ሁሌ የነበረ ችግር ነው የመብት ችግር ኢትዮጵያ ውስጥ ሁሌ ያለ ችግር ነው። በኦሮሚያ መሬት ብቻ አይደለም፣ ለነገሩ በአጠቃላይ ኢትዮጵያ ውስጥ የመብት እጦት ችግር አለ። ህግ የማክበር ችግር አለ። መንግስት ራሱ የፈጠረውን ራሱ የጻፈውን ህገ መንግስት ያለ ማክበር ችግር አለ። ውይይቱ አላበቃም። የኢትዮጵያ ተጨባጭ ሁኔታ ምን ይመስላል፣ ከአሁን በኋላ ምን ይጠበቃል በሚሉና በሌሎች ጉዳዮች ላይ ለተሰነሱ ጥያቄዎች ሁሉም በቀጣይ የሚቀርብ ይሆናል። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው እኔ መስታወት አራጋውና ጽዮን ግርማነን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያን ወይሮ ነው። ጉዟችሁ የሰመረ ይሁን እንላለን። መልካም ምሽት።